ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ መስከረም 1 2013 ዓ ም ዝግጅታችን ጀመረ። የትግራይና የአማራን ሕዝብ ለማጋጨት ብዙ ጥረት መደረጉን የገለጹት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ለአማራ ሕዝብ ክብር እንዳላቸው ተናገሩ። የአማራ ሕዝብ ማጭበርበሩ ይቅርባችሁ፣ የራሳችሁን ችግር ፈትሹ፣ ከትግራይ ሕዝብ ጋርም አንጋጭም፣ እረፉ እያለ ጥፋት እንዳይደርስ በምታገሉ ለአማራ ሕዝብ ያለን ክብር ደግመን መግለጽ እንፈልጋለን። ዘገባው በአብይ ርዕስ ይቀርባል። ከተለያዩ አካባቢዎች ዘጋቢዎቻችን ያጠናቀሩትን የአዲስ ዓመት የነዋሪዎች አስተያየትም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እናመሻችሁ፣ አድማጮቻችን ዜናውን የማሰማችሁ አዳነች ፍሳዬ ነኝ። ባለፈው ረቡዕ በተካሄደው የትግራይ ክልላዊ ምርጫ ሕውሃት በአብላጫ ድምፅ አሸነፈ። የክልሉ የምርጫ ኮሚሽን በሰጠው ጊዜያዊ የምርጫ ውጤት መግለጫ ለክልሉ ምክር ቤት በአብላጫ ድምፅ ውድድር ከቀረቡ 152 ወንበሮች ሕውሃት አሸንፏል። በተመጣጣኝ ድምፅ የሚገኝ 38 ወንበሮች ደግሞ ተወዳዳሪ ፓርቲዎች ተመዳደሩ ባገኙት ድምፅ የሚከፋፈሉት ነው ብሏል። ኮሚሽኑ ምንጌታ ጽብሃ ዝርዝር አለው። ከትናንት በስቲያ ረቡዕ ጳጉሜን 4 2012 የተካሄደው ክልላዊ የትግራይ ምርጫ አስመልክቶ ጊዜያዊ ውጤት ይፋ ያደረጉት የክልል ምርጫ ኮሚሽን ኮሚሽነር መምህር ሚሊያር ኪሄዳ ነማርያም ህወሀት የአብላጫ ድምፅ ውጤት አሸናፊ ፓርቲ መሆኑን ገልጸዋል። ከህወሀት ቀጥሎ ድምፅ ያገኘ ፓርቲ ባይቶና ሲሆን የትግራይ ነፃነት ሳልሳያውያን ትግራይ ና አሲምባ ፓርቲዎች ደግሞ ሶስተኛ፣ አራተኛ ና አምስተኛ በመሆን ድምፅ አግኝሰዋል። በተገኘ ውጤት መሰረት ህወሀት በአብላጫ ድምፅ ተመርጠው ከሚገቡ መቶ ሰዎች ሰዎች በሁሉም ቦታዎች ማሸነፉ ገልጸዋል። በተመጣጣኝ ድምጽ የሚገኝ ሰላሳ ስምንት ወንበሮች ደግሞ ተወዳዳሪ ፓርቲዎች ተነጋግረው ባገኙት ድምጽ የሚከፋፈሉት ነው ብለዋል ኮሚሽነሩ። ስተምትቃሪ ቀርቶ ያሉት ሰላሳ ስምንት ናቸው። የትግራይ ምክር ቤት ከዚህ አመት ጀምሮ አንድ መቶ ዘጠና ወንበሮች ይኖሩታል። አሁን የገለጽ ነው የመቶ ሀምሳ ሁለት ብቻ ነው። ሰላሳ ስምንት ደግሞ ማን ይወከላል የሚል ለፓርቲዎች የሚሰጥ ነው ተከታዮቹ እንዴት ይወስዱታል? እንዴት ድርድር ያካሂዳሉ? የሚለው የራሳቸውን ነው ነው ያሉት። በተገለጸው ጊዜያዊ ውጤት መሰረት ህወሀት ሁለት ሚሊዮን አምስት መቶ ዘጠና ሺህ ስድስት መቶ ሀያ ድምፅ አግኝተዋል። ባይቶና ሀያ ሺህ ስምንት መቶ ሰላሳ ዘጠኝ፣ የትግራይ ነፃነት ፓርቲ አስራ ስምንት ሺህ አራት መቶ ሰባ ዘጠኝ፣ ሳልሳ ወያነ ትግራይ ሰባት ሺህ አንድ መቶ ሰላሳ ስድስት፣ አሲምባ ደግሞ ሰባት መቶ ሰባ አራት ድምፅ አግኝተዋል። የመጨረሻው የምርጫ ውጤት በቅርቡ ይፋ እንደሚደረገ ኮሚሽኑ አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ ነው አለን። በሱዳን የደረሰው ከፍተኛ ጎርፍ ከመቶ በላይ የሚሆን ሰዎችን ለሞት ከዳረገና በሺዎች የሚቆጠሩትን ቤት አልባ ካደረገ በኋላ የሱዳን መንግስት የሶስት ወራት አስቸኳይ ጊዜ አዋጅ አውጇል። የጎርፉ ውሃ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ተመዝግበው የሚገኙትን የሱዳን ጥንታዊ ፒራሚዶችንም አደጋ ላይ መጣሉ ተገልጿል። የአሜሪካ ድምፅ ዘጋቢ ናባ ሙሀዲን ከካርቱም የላከውን ዘገባ ስምንሽ የቆይታ ቀርበዋለች። የአባይ ወንዝ ለመቶ አመታት ታይቶ በማያውቅ መልኩ እስከ ጫፍ ድረስ ሞልቷል። የውሃ ሙላቱ ባደረሰው አደጋም ቢያንስ አንድ መቶ ሶስት ሰዎች በመስመጥ በቤት መደርመስና በመንገድ መጥለቅለቅ ህይወታቸውን አጥተዋል። በሺዎች የሚቆጠሩ ሱዳናውያን ቤተሰቦችም መጠለያ፣ ምግብና መድኃኒት እስከሚያገኙ ጎዳና ላይ ለማደር ተገደዋል። ከነዚህ ውስጥ የአርባ አመቷ አይሻ አንዷ ናት። አይሻ የአባይ ወንዝ ሙላት በሰሜን ካርቱም የሚገኘውን መኖሪያ ቤቷን በድንገት ካፈረሰባት በኋላ አምስት ህጻናት ልጆቿንና አንድ እህቷን ይዛ ምታድረው መንገድ ላይ ነው። የሱዳን መንግስት የተለያዩ ድርጅቶችና ሲቪል ማህበረሰብ ተቋማት የአስቸኳይ ጊዜ እርዳታ እንዲሰጡ ጥሪ ማቅረቡን ተከትሎ የተባበሩት መንግስታት ድርጅቶች በዚህ ሳምንት መድኃኒቶች፣ መጠለያ ድንኳኖችና የመጠጥ ውሃ ማቅረብ ጀምረዋል። በሱዳን እየደረሰ ያለው የጎርፍ አደጋ በተባበሩት መንግስታት የትምህርት የሳይንስ እና የባህል ተቋም ወይም ዩኔስኮ ተመዝግበው የሚገኙትን የሱዳን ጥንታዊ ፒራሚዶችን አደጋ ላይ ጥሏል። ካርቱም የሚገኘው የሀገሪቱ ብሔራዊ ሙዚየምም በዚህ ሳምንት በጎርፍ መጎዳቱ ተገልጿል። ይህን ተከትሎ ሐሙስ እለት ዩኔስኮ ጥንታዊ ቅርሶችን ከሙዚየሙ ማውጣት ጀምሯል። የሱዳን መንግስት ሁለት ነጥብ ሰባት ሚሊዮን ዶላር መድቦ ከቤታቸው የተፈናቀሉትን ሱዳናውያን ለመርዳትና እንደ ወባና ኮሌራ የመሳሰሉ በሽታዎች እንዳይነሱ ጥረት እያደረገ ቢሆንም የዝናብ ወቅት እስከ መስከረም መጨረሻ እንደሚቀጥልና ተጨማሪ የጎርፍ አደጋዎች ሊኖሩ እንደሚችሉ የአየር ትንበያዎች ይጠቁማሉ። የማሊ ወታደራዊ መሪዎች ወደ ሲቪል መንግስት ለመመለስ ስለሚቻልበት ጉዳይ ለመቀየስ የሚያካሄዱትን ምክክር ዛሬ ቀጥለው ውለዋል። ፕሬዚደንት ኢብራሂም ቡበከር ከይታን ከስልጣን ካስወገዱ አንድ ወር ሆኗል። መፈንቅለ መንግስቱን ያካሄዱት ወታደሮች መሪ ኮሎኔል አሲም ጎይታ በመዲናይቱ ባማኮ ለተሰበሰቡት የፖለቲካ ፓርቲዎች እና የሲቪል ህብረተሰብ ቡድኖች ባደረጉት ንግግር የተሻሻለች ማሊ መስሪያ ብቃት በጥልቅትና ና በማህበራዊ ፍትህ ላይ የተመሰረተች ማሊ እንድትኖር መሰረት ለመጣል ሲሉ ልዩነቶቻቸውን ወደ ጎን እንዲተው መክረዋል። ጎይታና ሌሎች ያመጹ ወታደሮች እንደ አውሮፓ አቆጣጠር ነሐሴ 18 ቀን መፈንቅለ መንግስት በማድረጋቸው ኬይታ ከስልጣን ተሰናበቱ። ወታደራዊ መሪዎቹ ሀገሪቱን ወደ ስብል መንግስት የሚመለስ ፍላጎት እንዳላቸው ተናግረዋል ነገር ግን እስካሁን ባለው ጊዜ ከቀጠናዊ መሪዎች ጋር በተደረጉት በርካታ ውይይቶች የስብል የሽግግር መንግስት ስለመመስረት ጉዳይ ግልጽ የሆነ ስምምነት ላይ ለመድረስ አልቻሉም። ኢኮስ በሚል ጽሮት የሚታወቀው የምዕራብ አፍሪካ ሀገሮች የልማት ድርጅት የህዝቡ መድህን ብሔራዊ ኮሚቴ የሚል ስያሜ ያለው ወታደራዊ ፈንቅለ መንግስት ያካሄደው ቡድን እስከ መጪው ማክሰኞ ባለው ጊዜ ስብል መሪዎችን ሰይሞ በአንድ ዓመት ጊዜ ውስጥ ፕሬዚደንትና ጠቅላይ ሚኒስትር ለመምረጥ ምርጫ እንዲያካሄድ ጠይቋል። ወታደራዊ መሪዎቹ ግን አዲስ ህገ መንግስትንም ለማርቀቅ ለሶስት ዓመታት የሚዘልቅ የሽግግር መንግስት እንዲኖር ይፈልጋሉ። አፍሪቃ ኮሮና ቫይረስን ለመታገል በምታደርገው ጥረት ስኬትና ጉድለት እየታየባት መሆኑ ተገልጿል። በያዝነው ሳምንት የዘረመል ጥናት መረብ ቤተ ሙከራዎች ተከፍተዋል። በሌላ በኩል ደግሞ የአህጉሪቱ የመጀመሪያው የቫይረስ ክትባት ሙከራ ተቋርጧል። ኦክስፎርድ ዩኒቨርሲቲ ላይ በሚደረገው የክትባት ሙከራ አንዲት ሴት በመታመሟ ነው የክትባቱ መድኃኒት ሙከራ ለጊዜው የተቋረጠው። የዓለም የጤና ድርጅት የአፍሪካ ክፍል ስራ አስኪያጅ ዶክተር ማትሺዲሶ ሞይቲ በተናገሩት መሰረት የዓለም የጤና ድርጅትና የአፍሪካ የበሽታ መከላከል ማዕከል በአህጉሪቱ አስራ ሁለት ቤተ ሙከራዎችን እየከፈቱ ነው። በኮቪድ-19 የዘረመል ክትትልና የሃዝ ማስተካከል ጥናት ያካሄዳሉ። የቤት ሙከራዎቹ መረብ ለአፍሪካ ሕዝቦች የክትባት መድኃኒት ለማግኘትና ሕክምና ለማድረግ እንዲቻል የቫይረሱን አዝጋሚ እድገት ለመከታተል ያስችላል ተብሏል። ከቫይረሱ አንድ እርምጃ ቀድመን ለመሄዱ ይረዳል ብለዋል ስራ አስኪያጇ። ደቡብ አፍሪካ ውስጥ ዊት ዋተርስራንድ ዩኒቨርሲቲ በሁለት ሺህ ፈቃደኞች ላይ የክትባቱን መድኃኒት ሙከራ እያደረገ መሆኑ ተገልጿል። የሞዛምቢክ የጸጥታ ኃይሎች በአማጽያን ላይ ሰቆቃ ሲፈጽሙ ምናልባትም ሲገድሉ የሚያሳይ የሚመስል የቪዲዮ ምስል ምርመራ እንዲደረግበት እየተጠየቀ መሆኑ የመንግሥት ባለሥልጣኖች ደግሞ እያስተባበሉ እንደሆነ ተዘግቧል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ካቦ ዴናጎ በተባለው ግጭት ያለበት ክልል የተነሱ የተባሉ አምስት የቪዲዮ ምስሎችና ሶስት ፎቶግራፎች እንዳሉት ገልጿል። አንደኛው ምስል እስረኞቹ በካልቾ ሲመቱና በጠመንጃ ሰደፍ ሲደበደቡ ወታደሮቹ ደግሞ ሲሱቅ እንደሚያሳይ ብራያን ካስነር የተባሉ የሰብአዊ መብት ድርጅት ከፍተኛ የመሳሪያና የወታደራ እንቅስቃሴ አማካሪ ለአሜሪካ ድምጽ ተናግረዋል። በአንድ ሁኔታ አንድ ወታደር የአንዱን እስረኛ ጆሮ ቆርጦ መልሶ ሲሰጠው በአካባቢው የነበሩት ሲሱቅና ሲደሰቱ እንደሚያሳይ ካስነር ገልጸዋል። በሌላ ምስል ደግሞ እስረኞቹ በህይወት እያሉ በእሳት ለማቃጠል ሲይዙትባቸው እንደሚያሳይ ካስነር ጠቁመዋል። የሞዛምቢክ የመከላከያ ሚኒስቴር ቃል አቀባይ ኦማር ሰራንጋ ምስሎቹ በጥርጣሪ መታየት አለባቸው ሲሉ ለጋዜጠኞች ተናግረዋል። ጽንፈኞቹ የጸጥታ ኃይሎቹን ስም ለማጥፋት ሲሉ ወታደራዊ መለዮን ይጠቀማሉ ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን እንደ አውሮፓ አቆጣጠር መስከረም 11 2001 ዓ.ም አሸባሪዎች በዩናይትድ ስቴትስ ላይ በአውሮፕላን ያደረሷቸውን ጥቃቶች ለማሰብ በተደረገው ስነ ስርዓት ተገኝተዋል። በጥቃቱ ወደ 3 ሺህ የሚጠጉ ሰዎች አልቀዋል። ወይን ሌ ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች። ፕሬዚደንት ዶናልድ ትራምፕ ዛሬ ረፋዱ ላይ ፔንሲልቬንያ ሻንክስቪል ከተማ በሚገኘው በመስከረም አንዱ ጥቃት በተከሰከሰው አውሮፕላን ሕይወታቸውን ያጡት አርባ መንገደኞች መታሰቢያ አቅራቢያ በተከናወነ ስነ ስርአት ላይ ንግግር አድርገዋል። የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ተፎካካሪ ጆ ባይደን ደግሞ በኒውዮርክ የመስከረም አንድ ጥቃት መታሰቢያና ቤተ መዘክር በተከናወነ የመታሰቢያ ዝግጅት ላይ ተካፍለዋል። በኋላም ወደ ፔንሲልቬኒያ ሻንክስቪል ከተማ ተጉዘው የሽብር ጥቃቶቹን ሰለባዎች ያስባሉ ተብሏል። ፕሬዝደንት ትራምፕ ባሰሙት ንግግር መስከረም አንድ ያጣናቸውን ሶስት ሺህ ውድና ውብ ነፍሶች፣ ዛሬ ስለ መስዋዕትነታቸው እናከብራቸዋለን ጥልቅ ሀዘናችንን እንገልጻለን ብለዋል። በመላ ሀገሪቱ በመስከረም አንዱ ጥቃት ለተጎዳችሁ ቤተሰቦች፣ እኔና ቀዳማዊት እመቤት እዚህ ስፍራ ላይ ስንገኝ በዚህ ዕለት በእናንተ ልቦች ውስጥ ያለውን ስብራት ልንጠግን እንደማንችል ከባዱን ሀዘናችሁን ልናስወግደው እንደማንችልም በጥልቅ እየተገነዘብን ነው ብለዋል። ለአሜሪካውያን ሁሉ ያለንን የማያወላውል ፍቅር ድጋፍና ቁርጠኝነት እንደምንቀጥል ግን ቃል እንገባለን ብለዋል። ምክትል ፕሬዚደንት ጆ ባይደን በመታሰቢያ ዝግጅቶች ከመገኘታቸው በተጨማሪ ለሰለባዎቹ ክብር ሲሉ በዛሬ ዕለት ምንም አይነት የምረጡኝ ቅስቀሳ ማስታወቂያና የዘመቻ እንቅስቃሴ እንደማያደርጉ አስታውቀዋል። ዛሬ ዜናው ስለ እኔ አይሆንም፣ ከመስከረም አንድ በስተቀር የማወራው ነገር የለም ብለዋል። የቅስቀሳ ማስታወቂያዎቻችንን ሁሉ አንስተናል። እለቱ የሀዘን ቀን ነውና፣ እኛም በዚሁ መንፈስ ነው የምንውለው ብለዋል። ምክትል ፕሬዚደንት ማይክ ፔንስም በኒውዮርክ የመታሰቢያ ስነ ስርአት ላይ ተካፍለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በዋይት ሀውስ ቤተ መንግሥት በተደረገ ጋዜጣዊ ጉባኤ ለምን ለአሜሪካ ሕዝብ ዋሹ የሚል ጥያቄ ከአንድ ጋዜጠኛ ሲቀርብላቸው አልዋሸሁም ብለዋል። ጆን ካርን የተባለ የኤቢሲ ኒውስ ቴሌቪዥን የዋይት ሀውስ ዘጋቢ ይህን ጥያቄ ያቀረበው ከዚህ ቀደም ፕሬዝዳንቱ ከጋዜጠኛና ደራሲ ባብ ውድወርድ ጋር ባደረጉት ቃለመጠይቅ ስለ ኮሮና ቫይረስ በሽታ ከባድነትና አደገኛነት በሚገባ እንደሚያውቁ ይፋ ከሆነ በኋላ ነው። በሽታው ምን ያህል አደገኛ እንደሆነ እያወቁ የሀገሪቱን ህዝብ ለማታለል መሞከራቸውን ለመሸፋፈን ሲሉ ሞት ሞት እያልኩ በመጮህ ላይ እናታች መዝገን አልፈለኩም ብለዋል። ጋዜጠኛ ካል ያቀረበውን ጥያቄ አሳፋሪ ነው ካሉት በኋላ ለሁለት ጋዜጠኞች ጥያቄ ብቻ እድል ሰጥተው ጋዜጣው ጉባኤውን አቋርጠው ሄዱ። ፕሬዚደንት ትራምፕ ኮሮና ቫይረስ በራሱ ይጠፋል በማለት ሲያሚያንቁት እንደቆዩ የሚታወቅ ነው። በመጨረሻም የኮቪድ-19 ዜናዎች ህንድ፣ በአንድ ቀን ውስጥ ወደ 100 ሺህ የሚጠጉ ሰዎች በኮሮና ቫይረስ መያዛቸውን አስታውቃለች። ህንድ ባለፈው አርብ በገለጸችው መሰረት ከአርብ በፊት በነበሩት 24 ሰዓታት ውስጥ 96551 አዲስ የቫይረሱ በሽተኞች ተገኝተዋል። በአጠቃላይ 4.5 ሚሊዮን የቫይረሱ በሽተኞች እንዳሉ አታውቋል። ዩናይትድ ስቴትስ ውስጥ ስድስት ነጥብ አራት ሚሊዮን የኮቪድ አስራ ዘጠኝ በሽተኞች ያሉ ሲሆን ከህንድ የበዙ በሽተኞች አሏት አሜሪካ ብቻ ናት። ከሃርቨርድ ዩኒቨርሲቲ በተገኘው ጥናት መሰረት ዩናይትድ ስቴትስ ውስጥ ቫይረሱ ይበልጥ በወጣቶች ላይ እየተዛመተ ነው። ሶስት ሺ ሁለት መቶ ሀያ ሁለት የሚሆኑ ከአስራ ስምንት እስከ ሰላሳ አራት እድሜ ክልል ውስጥ ያሉ ወጣቶች በቫይረሱ መያዛቸውን ጥናቱ አመልክቷል። ከታመሙት ወጣቶች አንድ ከመቶዎቹ በጸና እንደታመሙ፣ አስር ከመቶ መተንፈሻ መሳሪያ እንዳስፈልጋቸው፣ ሁለት ነጥብ ሰባት ደግሞ በሞት እንደተለዩ ጥናቱ አመልክቷል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በየዕለቱ ቢያንስ ግማሽ ሚሊዮን የሚሆኑ ሰዎች ላይ የኮቪድ 19 ምርመራ ለማካሄድ የሚያስችል እቅድ ማውጣታቸውን በያዝነው ሳምንት አስታውቀዋል። የምርመራው ውጤት በደቂቃዎች ውስጥ ሊታወቅ እንደሚችል ገልጸዋል። ይህ ቅድ እስከ መጪው ታሳስ ወር ባለው ጊዜ ውስጥ ተግባራዊ ሊሆን እንደሚችል ጠቅላይ ሚኒስትሩ አክለዋል። ስለ ኮቪድ-19 ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሠረት በዓለም ደረጃ ከ28 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ከዘጠኝ መቶ ሺህ በላይ የሚሆኑት ደግሞ ለሕልፈት ተዳርገዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ1240 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም አንድ 2012 ዓ ምት ምሽት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አትቪያ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በመቀሌ ከተማ በአዲስ ዓመት አከባበር ስነ ስርዓት ላይ በክልሉ በተካሄደው ምርጫ ለተሳተፉ ፓርቲዎች የእውቅና መድረክና የገንዘብ ሽልማት ከባለ ሀብቶች ተበረከተላቸው። የአዲስ አመት መቀበያ መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ሕዝብ የራሱን እድል በራሱ የመወሰን መብቱ የራሱ በመሆኑ የህዝቡ ውሳኔን ከመቀበልና ከማክበር ውጪ ሌላ አማራጭ መዳሰስ ሌላ ችግር ሊያስከትል ይችላል ብለዋል። የትግራይና የአማራ ሕዝብን ለማጋጨት ብዙ ጥረት ተደርጓል ያሉት ዶክተር ደብረጽዮን በዚህ ሂደት የአማራ ሕዝብ ከትግራይ ሕዝብ ጋር አንጋጭም ብሎ ስለታገለ የከፋ ነገር አልተፈጠረም። በዚህም ለህዝቡ ክብር አለን ብለዋል። ሙልጌታ አጽብሀ ዝርዝር ዘገባለው የ2012 ማጋባደጃ የ2013 ደግሞ ለመቀበል በመቀለ ከተማ ሰማዕታት ሀውልት በነበረው አከባበር በትግራይ ምርጫ ለተሳተፉ ህወሀት ባይቶና ሳልሳይ ወያንም የትግራይ ነጻነትና አሲምባ ፓርቲዎች በክልሉ ባለሀብቶች ሽልማት ተበርክቷል። የክልሉ ባለሀብቶች በጋራ ገንዘብ አዋጥተው ለአራቱ ፓርቲዎች እያንዳንዳቸው አንዳንድ ሚሊዮን ብር ለአሲምባ ደግሞ 250 ሺ ብር አበርክቷል። አቶ ዘርኡ ገብረ ሊባኖስ የተባሉ ባለሀብት ደግሞ ለአምስቱ ፓርቲዎች እያንዳንዳቸው አንዳንድ ሚሊዮን ብር ለክልሉ መንግስት ደግሞ 15 ሚሊዮን ብር አበርክተዋል። በመድረኩ የተገኙት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ለ2013 እንኳን አደረሳችሁ ብለው መልእክት አስተላልፏል። ምክትል ርዕሰ መስተዳድሩ በመድረኩም ለትግራይ ህዝብና ለኤርትራ ህዝብ ብለው ባስተላለፉት መልእክት የትግርኛ ቋንቋ የተጠቀሙ ሲሆን ለኢትዮጵያ ህዝብ ብለው በተለይ ደግሞ ለአማራ ህዝብና አመራሮቹ ደግሞ በአማርኛ ቋንቋ ነው መልእክት ያስተላለፉት። የትግራይ ምርጫ በድል መጠናቀቁና ይህ ምርጫ በአለም ህዝቦች የራስን እድል በራስ የመወሰን መብት ታሪክ የሚያኮራ አዲስ ፍጻሜ ነው ብለውታል። ይህ ምርጫ ትግራይ ለሚቀጥሉት አምስት ዓመታት የሚያስተዳድሩ የተመረጡበት ነው በማለትም ገልጸዋል። በምርጫው ቀን ሂደቱ ለማደናቀፍ የተወሰነ ሙከራ ቢደረግም አልተሳካም ብለዋል። የትግራይ ህዝብ ምርጫ የሚወስነው የትግራይ ክልል መንግስት ህወሓት ወይም ሌሎች ፓርቲዎች ወይም ሌላ አካል አይደለም። የራስን እድል በራስ የመወሰን መብቱ በሚመለከት የትግራይ ህዝብ የሁሉም የበላይ ነው። ዳኛው ግባኝ ሰሚው የመጨረሻ ውሳኔ ሰኔ ሰጪው የትግራይ ህዝብ ብቻ ነው። አንቀጾ እየቆጠሩ መተርጎም ጊዜ ማባከን ካልሆነ በህዝቡ ውሳኔ ፊት ፋይዳ የለውም። የትግራይ ህዝብ የራሱን ዕድል በራሱ የመወሰን መብቱ የራሱ በመሆኑ የህዝቡ ውሳኔ ከመቀበልና ከማክበር ውጪ ሌላ አማራጭ መዳሰስ የቆጡን አወርድ ብላ ድብቷን ጣለች እያስከትል እንደሆነ እንጂ ሌላ ፋይዳ እንደሌለው ከወዲሁ መገንዘብ ይጠቅማሉ። ለትግራይ ክልል በቅርብ ርቀት የሚገኙት የአማራ ክልል ሕዝቦች እንደሚገነዘቡት በክልሉ አመራር የሚታገዙ ታጣቂዎች ትናንት ታሪካዊ ምርጫችን ለማደናቀፍ ያዙን ሊቀጡን ሲሉ የነበሩ ቢሆኑም በትግራይ ህዝቡና የጸጥታ ኃይል መቆም እንደማይችሉ ለምስክር መቅረብ ይችላሉ። የአማራ ክልል አመራር በ2013 ዓ ም አፋችሁም ያችሁ ስለ ትግራይ ማውራቱ የሚያበቅ አመት አመት እንደሚሆን ተስፋ እናደርጋለን። ስለ ራሳችሁ ስለ መስታገራት ህዝብ ማሰብ፣ መስራት፣ ማገልገል ጀምሩ፣ ወይ ማገልገል ለሚፈልጉና ለሚችሉ ቦታቸውን ያለ ግርግር ልቀቁ። ምርጫው የተሳካ እንዲሆን የትግራይ ህዝብ ከፍተኛ አስተዋጽኦ አድርጓል፣ ሊመሰገንም ይገባል ያሉት ዶክተር ደብረጽዮን በተለይ የክልሉ ወጣቶች በትዕግስት መጨረሻው ላይ እንዲደርስ በማድረጋቸው ምስጋና ይገባቸዋል በማለት ገልጸዋል። የትግራይ ህዝብና የአማራ ህዝብ ለማጋጨት ብዙ ጥረት ተደርጓል ያሉት ዶክተር ደብረ ጽዮን በዚህ ሂደት የአማራ ህዝብ ከትግራይ ህዝብ አንጋጭም ብሎ ስለታገለ የከፋ ነገር አልተፈጠረም። በዚህም ለህዝቡ ክብራለን ብለዋል። በተገባደሉ 2012 ዓ ም የአማራና የትግራይ ህዝብ ለማጋጨት ያልተደረጉ ሙከራዎች አልነበሩም። የመሬት አስመላሽ ነጻ አውጪ ኮሚቴዎችና ሌሎች የተፈለፈሉ በማሰማራት ተነግ የምትባል ፍጡር እስካለች ድረስ የአማራ ህይወት ከምስቅልቅል አይወጣም እያሉ የህዝቡን ስቃይ ለማራዘም ሙከራ ቢያደርጉም የአማራ ህዝብ ማጭወርወሩ ይብቃችሁ፣ የራሳችሁን ችግር ፈትሹ፣ ከትግራይ ህዝብ ጋርም አንጋጭም፣ እረፉ እያለ የከፋ ጉዳት እንዳይደርስ በመታገሉ ለአማራ ህዝብ ያለን ክብር ደግመን መግለጽ እንፈልጋለን። 2013 በህዝብ ህይወት ኑሮና ጊዜ መቀለድ የሚቆምበት አመት ይሆናል ብለን ተስፋ እናደርጋለን ብለዋል። ዶክተር ደብረጽዮን ለኤርትራ ህዝብ ብለው ባስተላለፉት መልእክት ደግሞ ያለፈው የምንማርበት እንጂ በዛ ተተክለን አንኖርም ብለዋል። 2013 በሁለቱም ህዝቦች መካከል ግንኙነት እንዲጠናከር የሚያስችሉ ስራዎች እንዲሰሩ ተስፋችን ብሩህ ነው ብለዋል። አብ ናይ ቀደም ደርፍን ዛንታን ዝተሸፈኑ መራሕቲ ዝምድና ህዝብታትና ምዕሩ ከይኸውን የዕንቅፉ ጥራሕ እንተይኮነ ሕሉፍ ሓሊፎም ምስ ናጽነት ኤርትራ ዘየቕበሉን ዶብና ቀይሕ ባሕሪ እዩ ምስ ዝብሉን ዓሪኾም የድሮ ዘፈኖችና ትርክት ላይ የቆሙ መሪዎች የህዝቦች ዝምድና የተስተካከለ እንዳይሆን እያደናቀፉ ያሉ ብቻ ሳይሆን እልፍ ብለውም የኤርትራ ህዝብ ነፃነት ከማይቀበሉና ድንበራችን ቀይ ባህር ነው ከሚሉት ጋር ጓደኝነት መስርተው ለኤርትራ ህዝብ ነጻነት ለቆመው የትግራይ ህዝብ ለመበደል ያላሴሩት ሴራ የለም። አሁንም ከኤርትራውያን ወንድሞቻችን ጋር እየተወያየን ወደፊት እንድንቀጥል ፍላጎታችን መሆኑ ለመግለጽ እንወዳለን ነው ያሉት። ምርጫው በስኬት እንዲጠናቀቅ መርህ ተከትለው ለደገፉ ኤርትራውያን እናመሰግናለን በማለትም ገልጸዋል። አዲሱ ዓመት የሰላምና አብሮ የማደግ እንዲሆን ምኞታቸውን ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም ሚካኤል ጌታን ለዘገባው እናመሰግናለን። ዶክተር ደብረጽዮን ገብረ ሚካኤል ታጣቂዎችን በተመለከተ ያነሷቸውን ጉዳዮች አስመልክታ የባህር ዳሯ ዘጋቢያችን አስቴር ምስጋናው ከአማራ ክልል በኩል ምላሽ ለማግኘት ጥረት አድርጋ ነበር፣ አልተሳካላትም። በሌላ በኩል ሰሞኑን የአሜሪካ ድምጽ ያነጋገራቸው የወልቃየት ጠገዴና አላማጣ አካባቢ ነዋሪዎች ተኩስ ተከፍቶባቸው እንደነበር ገልጸዋል። ተኩስ የተከፈተባቸውም በትግራይ ክልል ልዩ ኃይል መሆኑን ጠቁመው ነበር። እርምጃው የተወሰደባቸውም ካወዛጋቢው ምርጫ ጋር የተያያዘ እንደነበር ተናግረዋል። ቀሪውን አስቴር ምስጋና ታስደምጠናለች። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ትናንት በሰጡት መግለጫ የአማራ ክልል መንግስት ከሰሞኑ ጥቃት ፈጽሞብናል ብለው በሰነዘሩት ውንጀላ ላይ ከአማራ ክልል መንግስት መልስ ለማግኘት ያደረግኩት ሙከራ አልተሳካም። ነገር ግን በወልቃይትና ጠገዴ አካባቢ የሚኖሩ ነዋሪዎች በምርጫው ዋዜማ በህወሀት ልዩ ኃይል ቶክስ እንደተከፈተባቸው በእለቱ በሰራነው ዘገባ ማቅረባችን ይታወሳል። ህወሀት በሚያደርገው ህጋዊ ባልሆነ ምርጫ አንመርጥም ብሎ ተቃውሞ ሲያቀር እና በሁለቱም በኩል ነው የተፈጠረ ነገር ነው። ይህን ግጭት የጸጥታ አካላት ጋር ነው ና ከጸጥታ አካላት መሱ በቃ የታጠቁ ከፍተኛ ኃይል አለ እዛ አካባቢ ደግሞ ባልታጠቀው አርሶ አደር ግጭት ነበር። ነገር ግን ያው ግጭቱ በማንኛውም በመንግስት የተደገፈ ነገር አይመስለኝ አንዱ ልውውጥ የተደረገው በዚህ በጠገዴና በተገዴ ወረዳ መካከል ድሮ በጠሪያው ሬዲዮ ፋና ተብሎ ሲጠራ ነበር። እዛ አካባቢ በሁለቱ መካከል የተኩስ ልውውጥ ነበር። ማንና ማን ነው የተኩስ ልውውጥ ያደረጉ? ተኩስ ልውውጥ የተደረገው ከዚህ ከወልቃይት ጠገዴ የተፈናቀሉ ፋኖና ከትግራይ ልዩ ኃይል ጋር ነው። ዝም ታፍነን ደራሽ የለም እያለ ሮሮ እያሰማ ነው ያለ ያንኛው ያለ ወልቃይት ጠገዴ ትግራይ ልዩ ኃይል ጋር ነው። ሰዓት ነው ተኩሱ የተካሄደው በዚህ አካባቢ በስ ስምንት ሰዓትና ስድስት ሰዓትም ከሌላ ቦታም ተካሂዷል። ስምንት እስከ ዘጠኝ አካባቢ ነው። በአላማጣ አካባቢ የሚኖሩ ነዋሪዎችም በምርጫው ዕለት አካባቢያቸውን ለቀው እንደተሰደዱ የገለጹም ነበሩ። አላማጣ ነበረ የሚኖረው ዛሬ እየሸሸ ወዴት እየሸሸህ ነው? ወደ አማራ ክልል ለመሸሽህ ምክንያቱ ምንድን ነው? እንደሚታወቅ አሁን ሰሞኑን ያው ትግራይ ላይ የተደረገው ምርጫ አሰባብ አድርጎ አላማጣ በጣም ብዛት ያለው ያድገብታል

በምንኖርበት አካባቢ እንዳንኖር እየተደረገ በመሆኑ የክልሉ መንግስትና ወይም የፌዴራል መንግስት ባለማየቱ በጣም ከፍተኛ ቅሬታ እንዳለን እና ይህን ነገር እንዲያቀርቡልን ነው ምንፈልግ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር። ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አትቪያ መሀሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሆኑ። ዛሬ 2013 ዓ ም የመጀመሪያው ቀን ነው። መስከረም አንድ፣ አዲስ ዓመት በየቦታው የሚገኙ ዘጋቢዎቻችን ተዘዋውረው ያገኟቸውን ነዋሪዎች ያለፈው ዓመት እንዴት ነበር? ለመጪውስ ዓመት ምን ተስፋ ታደርጋላችሁ? ሲሉ ጠይቀዋል። በቅድሚያ ወደ ባህር ዳር ከተማ እንውሰዳችሁ። አስቴር ምስጋናው ነዋሪዎችን አነጋግራለች። አምና አዲስ ዓመት ብለን የተቀበልነው 2012 ዛሬ አሮጌ ሆኑ በአዲስ ተተክቷል። ያለፈው 2012 በኢትዮጵያ በማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ከባድ የሚባሉ ክስተቶች የተስተናገዱበት ጎን ለጎን ደግሞ ስኬቶችም የተስተዋሉበት ነበር ይላሉ ያነጋገርን ናቸው አንዳንድ የባህር ዳር ከተማ ነዋሪዎች። አቶ ቢያድግልኝ ዳምጤ ባለፈው አመት የነበሩ ክስተቶችን እንዲህ ያስታውሳሉ። ለመላ የኢትዮጵያ ህዝብ እንዲሁም ለዓለም እንኳን ለ2013 ዓመት በሰላም አደረሳችሁ ለማለት እወዳለሁ። 2012 በምናይበት ጊዜ እጅግ በርካታ ሁነቶች የተከናወኑበት ነው። ከጥሩዎቹ ለመጀመር በሀገር ደረጃ ስናይ በርካታ ችግኞች የተተከሉበት በርካታ ስራዎች የተሰሩበት። ከችግሮቹ ደግሞ ብናይ በርካታ የሰው ሕይወት የተቀጠፈበት ንብረት የወደመበት፣ እኔ ባለሁበትም ዘመን ማለት እችላለሁ፣ በእኔ እድሜ ውስጥ እንደዚህ አይነት ትልቅ ነገር፣ አንድ ከተማን የሚያክል ነገር የፈረሰበት፣ እንደነ ሻሸመኔ ያሉ ብጥብጦች የተካሄዱበት፣ ከዚህ ጋር ተያይዞም የሰው ሕይወትም እንዲሁ ያለፈበት፣ በአስከፊ ሁኔታ ተስተውለዋል ማለት ነው። ኢብን አዲስ አበባ እንግዲህ መሀል ከተማ ምትይላ፣ ክልሎቹም እንዲሁ በብዙ ክልሎች ማለት ይቻላል በርካታ ብጥብጦች የታዩበት ሁኔታ አለ። ይህን ማለት ግን ችግሮች ብቻ ሳይሆኑ ጥሩ ጥሩ ነገሮችም ደግሞ ስኬቶችም የታዩበት ለነበረ ማየት ይቻላል። በጣም በስኬት ካነሳናቸው ናቸው ቅድም ውስጥ እንደው በዝርዝር ለማየት እናቶች ከመቀነታቸው ፈጥተው፣ ወንዶችም ከቦርሳቸው ህፃናት ሳይቀር የከረሜላ መግዣቸውን አዋጠው እየሰሩት ያለ ግድብና በተለይ ደግሞ የውሃ ሙሌት በዚህ ዓመት እውን ሊሆን አይችልም የተባለው በውስጥም በውጭም በርካታ ጠላቶች እያሉበት ነገር ግን እሱን ተሻግሮ የመጀመሪያውን የውሃ ሞሌት የያዝንበትና የውሃ ሞሌት መሆኑ በጣም በከፍተኛ ሁኔታ ከማየው ስኬት አንዱ ነው። ሌላው አዲስ አበባ ላይ የሸገር ማስዋብን እኔ በብዙ መልኩ ነው የማየው። አንደኛ በመንግስት ባጀት ሳይሆን በህብረተሰቡ ትብብር መስራት እንደሚቻል የታየበት ሁለተኛ፣ ከተማዋ ደግሞ እንደ ዋና ከተማነት ከዚህ በፊት የምትታወቅበት አንዳንድ ዝቅ ያለ ደረጃ ነበር። እሱን በሚቀይር መንገድ ሸገርን ብቻ ሳይሆን የሸገርን ልምድ ተጠቅሞም በሌሎቹ አራት አካባቢ ክልሎች የእኛንም አካባቢ ጎርጎራን በጣም እጅግ የሚስብ የቱሪስት መስህብ ያለበት ቦታ ነው። ነገር ግን ሳናየው ሳና ለማ የቆየ ነው። አሁን ከዛ ጋር ተያይዞ በዛ እንዲለማ ነው። አቶ ቢያድግልኝ በቤተ መንግስት ውስጥ ስለተገነባው አንድነት ፓርክ ሲናገሩ የራሳቸውን ገጠመኝ እንዲህ አስታውሰዋል። የቀድሞ ጠቅላይ ሚኒስትር በነበሩበት ጊዜ አንድ ስብሰባ አጋጣሚ አግኝቼ በዛ ለመሳተፍ ሄደን ነበር ቤተ መንግስት ውስጥ አይደለም፣ ዝም ብሎ አልፎ መሄድ ሰው ወይም ኢትዮጵያ የሆነ ሰው ለመግባት ስብሰባ ጠርተውሽ እንኳን ለመግባት እጅግ ከፍተኛ ስቃይ የነበረበት ነው። ነገር ግን አሁን መግባቱ ብቻ አይደለም እዛ ያለው የምታገኘው የኢትዮጵያዊነት አንድነት የሚገለጽበት ሁኔታ የቀድሞ ታሪካችን በሚያስታውስ መንገድ ለልጅ ልጅ የሚተላለፍ ቅርሶች እንደገና ታድሰው በተለይም በቀድሞ ጠቅላይ ሚኒስትሩ ሲያስጎበኙት የነበረው ቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበሩ ሀብቶቻችን ሁሉ እንደዛ አይነት ሀብት ነበረ፣ ነው ኢትዮጵያ በሚል በሚያኮራ መንገድ ያየንበት እና በአጠቃላይ ከዚህ ጋር ተያይዞ የተሰራው ስራ እጅግ በጣም የሚያረካ ኢትዮጵያውያን በትንሽ ሳንቲም ገብተው ሀገራቸውን የሚያዩበት የሚያውቁበት ማዕከል ስለሆነ የአንድነት ፓርክ እጅግ የሚደነቅ ነው። አቶ ቢያድግልኝ በ2012 ግርምት ከፈጠረባቸው ፖለቲካዊ ጉዳዮች አንዱ አንድ ክልል ብቻውን ተገንጥሎ ምርጫ ማካሄድ መቻሉ መሆኑንም ይናገራሉ። ህግን እንኳን እናስከብራለን የሚሉ የነበሩ የህወሓት ቡድኖች ምርጫም በራሳቸው ያካሄዱ ከኢትዮጵያውያን ተለይተው እኔ በአሳዛኝ ሁኔታ እነዚህ ነበሩ ወይ ለዚህ ነ ያላመት ያለችን ሀገር ሲያስተዳድሩ የነበረው የሚለው ራሱ ጥያቄ ውስጥ የሚገባ ነገር ህገ መንግስቱ በሚለው መሰረት በበጀት ምደባ፣ በአጠቃላይ ስራ አሰራር ህዝብን እኩል አድርጎ በባየት ረገድ እዛ ወረቀቱ ላይ የተጻፈ ነገር ቢኖርም እነሱ በእርግጠኛነት የተገብሩት አልነበረም። በፊትም እናውቅ አሁን ግን የበለጠ አፍጥጦ ምን ያህል እንሞትለታለን ያሉትን እንዴት አድርገው እንደሻሩት ያደረጉበት ነው። ምክንያቱም አንድ ሰው ህግን አክብሮ ለህግ ተገዥ ካልሆነ ራሱ ተገዥ ካልሆነ እንዴት ነው ሌላውን አካል የሚያስተዳድር የሚለው ጥያቄ ውስጥ ይገባ። በጣም አገራችን እጅግ የታዘበችውበት ሁኔታ ነው ያለው። ከትግራይ አንጻር ሲተመት ትግራይ ምንለው ሕወሓትን ማለታቸው ነው። ሕወሓት ነው የነበረውን ስልጣን የነበረውን የበላይነት የመቆጣጠር ነገር አጡ እዛ ስለገባ ህጉንም ጥሶ ህዝቡንም ብን ወደ ሳሳተ መንገድ እየመራ ነው የሚል ሀሳብ ያለ። አመሰግናለሁ። መልካም በዓል እናመሰግናለን። ለሁላችን መልካም በዓል እንኳን አደረሰሽ። እንኳን አብረው አደረሰን። እስኪ እንተዋወቅ ሩቅ አለም የመኮንን እባላለሁ። ያው እንግዲህ በጸጉር ስራ ላይ ተሰማርተሽ ነው የምትገኘው እና 2012 እንዴት አለፈ? እንደኔ ጥሩ ነው። ስራ የጀመርኩበት ዘመን ነው። ከዛ በፊት ልጅ አሳዳጊ የቤት መቤት ነበርኩኝ። እና ያው ለእኔ አሪፍ ነው ነው የምለው አንድ ስራችንንም ባዶ ያደረገው ኮሮና ነው። በኮሮና ምክንያት ያው እንከፍታለን እንዘጋለን። ቤት ተከ ለቤት ኪራይ ያው እናስርፋልለኝ ግን የለም አልሐምዱሊላህ ለሁላችን ወይዘሮ የወዲት ሰይፉ ያለፈውን አመት ወደኋላ ተመልሰው ሲያስታውሱ ታይተው የማይታወቁ የሞራል እሴቶች የተጣሱበት በአንጻሩ ደግሞ ሀገራዊ አንድነትን የሚያጠናክሩ ስራዎች የተሰሩበት አመት ነበር ይላሉ። እንኳን አደረሰውት ዛሬ አዲስ አመትን ተቀብለናል። እንኳን አብሮ አደረሰን ሁለት ሺ አስራ ሁለት በእርሶ አይን እንዴት ማግኘት አለፈ 2012 ጥሩ ነገሮችንም ያየንበት በዛው ልክ ደግሞ ከፖለቲካውም አንጻር የአለም አቀፍ የሆነ በሽታ ከኮረና አንጻር ደግሞ የተፈተንበት አመት ነበረ ብዬ አስባለሁ። በእኔ እይታ እስኪ እናንሳቸው፣ ስኬትም አለበት ብለዋል። እንደገና ደግሞ አንዳንድ ተግዳሮቶችም ደግሞ እንዳሉበት ገልጸውልኛልና እስኪ በዝርዝር እናውራቸው። ከፖለቲካ ጋር በተያያዘ የብሄር ግ ቶች አንዱ ከአንዱ ጋር ሰምተሻቸው ማታቂ ነገሮች በቃ ለጆሮ የሚከብዱ ነገሮች፣ የሃይማኖት ተቋማትን የሚዳፈር ትውልድ እኔ አልሰማሁም። በእኔ ዘመን መስጊድን የማቃጠል ቤተ ክርስቲያንን የማቃጠል የቤተ ክህነት ሰዎችን የመጉዳት እርስ በርስ የመጎዳዳት የመፈናቀል፣ እነዚህ እነዚህ ነገሮች የታዩበት ነበሩ። ይህ አመት ሁለት ሺ አስራ ሁለት በእኔ ታ እስከ ትላንትና ድረስ እስከ ባጉሚያ አራት ድረስ ያለውን ከተፈጥሮ ጋር ራሱ ያለው ግብግብ የጎርፍ አደጋው ሰው የሚፈናቀልበት ብቻ ከሞላ ጎደል ጥሩንም መጥፎንም ያሳለፍንበት ከመጥፎ ገጽታዎቹ ባሻገር ደግሞ መልካም ነገሮችንም ደግሞ ያየንበት ነው። በጣም ትልቅ ስኬት በቃ በሕይወቴ እልል ያልኩበት፣ ነገም ደግሞ ለልጆቼ ደግሞ ትልቅ ተስፋ ላገሬ ደግሞ ለውጥ ይሆናታል ብዬ ተስፋዬን የምጥልበት የአባይ ግድብ ደግሞ የሆነ አንድ ምዕራፍ ተጠናቁ ማየታችን የነበረው ሰጣገባ አገባ ከግብጽ ጋር፣ ከሱዳን እንደዚህ የዓለም አቀፍ አደራዳሪ ወገኖች ምናምን እንደዛ እየተባለ ፋይናሊ ግን ተጠቃሎ መጀመሪያውን ምዕራፍ ማየት መቻላችን ትልቅ የስኬት ዓመት ነበረ ብዬ አስባለሁም። እነዚህ ፓርኮች አዲስ አበባ ላይ የተሰሩ ፓርኮች በጣም የሚያማምሩ ውብ፣ ለቱሪስት መስህብ ሊሆኑ የሚችሉ እነሱ እነሱ የጋራ የኛ የሆኑ ነገሮች በቃ ኢትዮጵያዊነትን የሚገልጹ ነገሮች ትልቅ የስኬት ምዕራፎች ናቸው። እነዚህንም እያየን እየተነሳሳን፣ እያንዳንዱ ክልል ደግሞ ጥሩ ተሞክሮ እየወሰደ የየራሱን መልካም ነገር የሚሰራበት ማነሳሻ ሊሆን ይችላል ብዬ ማስባቸው የተሰሩ እነዚህ ፓርኮች ትልቅ አገራዊነትን የሚገልጹ ነበሩ። ቀደም ብለው እንግዲህ ሲገልጹት ኮሮና በጣም የስነ ልቦና ጉዳት እንዳደረሰ በወቅቱ ሁላችንም ነን እንግዲህ እንደው ተኝተን እንነሳ ይሆን የሚል እኮ ስጋት ከፍተኛ የሆነ ስጋት ነበር። ጭራሽ ለአዲስ አመት ደረስንና ወራ ነው እንጂ እና እሱን አንስተዋል። እና ግን ደግሞ እኮ ኮቪድ የአኗኗር ዘይቤያችንን ቀይሮልን ነበረ። በኮቪድ ምክንያት ግን እየተከተልናቸው ያለ ግን ልንቀጥል ይገባል ብዬ በግል አስባለሁ። ለምሳሌ የንጽህና አጠባበቃችን አሁን ምንድን ነው ገና ከበር ስንገባ ሳሙናውን እንትን ብለን እጃችንን አጽድተን በሳኒታይዘር አጽድተን እንደዚህ እና እንደውም በፊት እኔ ግንቦት ወር ይሄ ደረቁ አየርና ቀዝቃዛው አየር እንትን በሚልበት ሰዓት የሆነ ጉንፋን ያመኝ ነበረ በየአመቱ። ዘንድሮ አላመኝም። ሁለተኛ ነገር ደግሞ በጣም በጣም በቃ ኢትዮጵያዊነታችንን በጣም ያየንበት ፈተናዎች ቢኖሩም ግን በቃ አልተከፋፋ አሁን ዘረኝነት፣ ጎጠኝነት ምናምን ምናምን ይባልበት ታይም ነው ያለው። ግን ያ ምንም ሳይከልለን ያ ምንም ሳይገድበን እርስ በርሳችን የተረዳዳንበት ሰው መኖሪያ ቤቱን ለቆ እንደዚህ በኮቪድ በሽታ የተያዘ ሰው ካለ መጠለያ ይሁን ማረፊያ ይሁን ያለውን ነገር ሰው ልብሱን እያወለቀ የሰጠበት ፋብሪካዎች የሚያመርቱትን ምርት እንደዚህ ለወገን ደራሽ ወገን ነው እያሉ የተረዳዳንበት በቃ በአጠቃላይ እርስ በርሳችንን አንድነታችንን የመል ኮቪድ እንዲሁም አንድነታችንን በጣም ያሳየበት ጊዜ ነው ብዬ ነው የማስበው ያለሁኝ። እንደገና ደግሞ የሕክምና ባለሙያዎቻችንን ደግሞ ጥንካሬያቸውን ጥንካሬያቸውን ያየሁበት ጊዜ ነው ከኮቪድ ጋር ተያይዞ ወደ ፈጣሪ ላነሳልሽ ነበር። በቃ የኮቪድ እንትን ያለልን ያመጣልን ነገር ምንድን ነው? ሁሉም ፈጣሪውን ያስታወሰበት ሰዓት ነው። ስንቶቻችንን በሰላም አሳድረን ብለንስ ፈጣሪያችንን አመስግነን የምናድር እና ግን አሁን አሁን ያለው ሰዓት ግን ከዚህ ከኮቪድ በኋላ ያለው በቃ የቀኑላችንን እንኳን ጌታ ስለባረከልን ፈጣሪ ስለባረከልን አመስግነን የምንተኛበት ለወደፊቱ ደግሞ ይህንን ችግር አስወግዶልን ደግሞ በሰላም በጤና በፍቅር እንደ ድሯችን በነፃነት የምንኖርበት ጊዜ እንዲመጣ ደግሞ ማንኛውም ኢትዮጵያዊ ሁሉ ይህንን ነገር አስቦት ጸልዩት ነው ከቤቱ የሚወጣው ብዬ ነው የማስበው። እና ከእምነታችን ማንጻ አንድነታችንን ያገኘንበት ወቅት ነው ብዬ አስባለሁ። 2013 ምኞት እስኪ እንግለጽ፣ ለሀገራችንም ለቤተሰብም። እሺ 2013 የሰላም የደስታ የብልጽግና አንድ የምንሆንበት በቃ የአንድነት አመት በሁሉም ነገር ባስተሳሰባችንም በኢኮኖሚያችንም አድገን በልጽገን የምናሳልፍበት የሚመጣበት ጊዜ እንዲሆን እመኛለሁ። አመሰግናለሁ። መልካም አዲስ አመት። መልካም አዲስ አመት። እህ አመሰግናለሁ። አስቴርን እናመሰግናለን ከባህር ዳር ወደ አምቦ ስናቀና ዘጋቢያችንና ኮር መልካ ያነጋገራቸው የአምቦ ከተማ ነዋሪዎች አዲሱ 2013 ዓመተ ምህረት በፍቅርና መተሳሰብ እንዲሁም የአንድነት መንፈስ መሻገር ያስፈልጋል ሲሉ አስተያየታቸውን ሰጥተዋል። በመወያየትና መደማመጥ ተባብሮ በመስራትም ጭምር ለሀገሪቱ እድገትና ለህዝቦች መከባበርና አብሮነት መስራትም ያሻል ሲሉ አስተያየታቸውን አካፍለዋል። ቀሪውን ከናኮር ዘገባ እናዳምጥ። መሊሳ እጅታ ባላለው በአምቦ ዙሪያ በጡኬትታይ ወረዳ በጉደር ከተማ ነው የምኖረው በስ በሚል የአዲስ አመት በአል ላይ በመገኘቴ ደስታዬ ልዩ ነው። በኢትዮጵያውያን በሙሉ በሀገራችን ላለው ህዝብ በሙሉ በተለያየ የእምነት ደረጃ ያላችሁ በሙሉ ፈጣሪያችሁን አምላካችሁን ልቅ መሰግኔ እድል ስላገኛችሁ በዚህ አጋጣሚ በተሰጠኝ እድል እንኳን ተሳላችሁ፣ እንኳን ተሻገራችሁ፣ እንኳን የምታመልኩት አምላክ ታደጋችሁ፣ ከሁሉ ከብዙ አደጋ አስመለጣችሁ ላለሁ በማህበራዊውና በኢኮኖሚያዊ ጉዳይ ደግሞ እግዚአብሔር በፈቀደው ልክ ሰውን ደግሞ እንደ ሰው ማሰብ የሚችለው ልክ ጤናማ አእምሮን አለን እና ሰላምን መፍጠር መግባባ መቀባበል በመገማመጥም ጭምር ወደፊት ኢኮኖሚን ከማሳደግ የሰላምን ድንበር ከማስፋት አንጻር የሚያኮራን ባህል ስላለን እያየን እንንቀሳቀሳለን። በሚገርም ዚህም ወደፊት ሀይል ባለው ልዩ ፓወር ባለው ይንቀሳቀሳል የሚል እምነት አለኝ። መልካም አዲስ አመት። በጣም አመሰግናለሁ። አዩ አንጅራ በአምቦ ከተማ ነው የምንኖረው። የአመት ባል ድባብ ደስ ይላል። ትተን ማለፍ ያለብን ጥላቻን፣ ዘረኝነትን ትተን ብናል ደስ ይላል። በ2012 ዓ ምት ብዙ ችግሮች ተፈጥረዋል። በ2013 ግን ችግሮች እንዳይፈጠሩ የሀገራችን የፖለቲካ ሁኔታም እንዲረጋጋ ዓለምን እያመሰ የሚገኘው የኮሮና ቫይረስ ወረርሽኝም እንዲጠፋ እመኛለሁ። ስሜ ቦንሳት አዲስ ይባላል። ስምንተኛ ክፍል ተማሪ ነኝ። አስራ አራት አመቴ ነው። ወደፊት ተስፋዬ ሰላም እንዲሆንልን ለሀገራችን እመኛለሁ። አንድነትን፣ መተሳሰብን እመኛለሁ። ጎበዝሞ እፈልጋለሁ። ጥሩ ቦታ መድረስ ለቤተሰቦቼ ሰላምና ፍቅር ይመኛለሁ በዓለም ዙሪያ ያላሉ ህጻናቶች እንኳን ያደረሳችሁ። ኮሮና ኮሮናን በተመለከተ በሽታው እንዲጠፋ መኛለሁ። ጠፍቶ በአንድነት አብረን እንደምንመለስ ተስፋ አድርጋለሁ። አመሰግናለሁ። ታደሰ ይባላል። ወደ 2013 ተዋደን ተፋቅረን ብንኖር ለሀገሪቷም እድገት ለሁሉም ነገር ጥሩ ነው ብዬ ያስባለሁ። ሁሉም ሰው እኩል መተያየት አለበት። በመንግስት መረጃ ህዝቡን አፋቅሮ ማኖር መንግስት እንዲፋቀሩ ማድረግ ብሔር ብሔረሰቦችን አንድ ላይ አድርጎ እሱም እንዳለ መደበር እንዳለ አንድ ላይ በፍቅር እንዲደምሩ ማድረግ አለበት፣ እና ሁለተኛ ደግሞ ብዙ ቦታ ግድ ያለ መንግስት መካል ከሌላ መካል የሚገደሉ ሰዎች አሉ። ንጽዋን ደም እየፈሰነ ከምንም ብሔር። ሰው እንዳይሞት ቢያረግ መንግስት ይህን ጥላቻ ያቆማል ብዬ ያስባል። በሽታውን እንዲጸባ መንግስትም ስራ መስራት አለበት ህዝቡንም ማስተማር አለበት። ህዝቡም ደግሞ እንደ መጀመሪያው እንደፈራ በጥንቃቄ ቢጓዝ ይህ በሽታ ሊቋቋሙ ይችላሉ ብዬ ያስባል። የአምቦ ተወላጅ ነኝ። ጎርፌ ጉርሜ ሳባላለሁ። ሁለት ሺ አስራ ሁለት ላይ ያሳለፍ ነው የጭንቅ ሰአት የብጥብጥ ሰአት የውከት ሰዓት እንዲቀር እመኛለሁ። በ2013 ሰላም እንዲሆን፣ አንድነት፣ ፍቅር እንዲኖረን ብለዚህ ጸልያለሁ። አለመስማማት፣ አለመደማመጥ ቀርቶብን በአዲሱ አመት መስማማት፣ መደማመጥ ቢሆን ቢኖር፣ እድገት፣ ብልጽግና፣ አንድነት፣ መተሳሰብ እንዳለ አለ። ግን እንደ በፊቱ አይደለም። አሁን በጣም ቀንሷል በዚህ በኮሮና ምክንያት። ይሄ ነገር ቀርቶ የኮረና በሽታም ከሀገራችን ጠፍቶ እንደገና በአዲስ ፍቅር መተሳሰብ ፍቅር ብር አንድነት እንዲኖረን እመኛለሁ። በአዲሱ አመት ከዛ ከ2012 የበለጠ መተሳሰብ ፍቅር እንዲኖር እጸልያለሁ እመኛለሁ። ለሁላችንም ለኢትዮጵያ ሕዝብ መልካም አዲስ አመት ይሁን። ባርዲ ኩማላማ ፊ ኩዳላማ ሰበቦት አደዳቲን ማ ዋኒ ባየኒ ረኪነ ጉደቴ ጅራ በ2012 ዓ ም በተለያዩ ምክንያቶች ችግሮች ሲፈጠሩ ነበር። በአለም ዙሪያም የተፈጠረው የኮቪድ-19 በሽታም በሰዎች ላይ ትልቅ እንቅፋት ፈጥሮ ነበር። እንደ ሀገራችንም ያለመረጋጋት ችግር በበርካታ ቦታዎች ሲስተዋል ነበር። የምንወደውን ድምፃዊ ሀጫሉን ያጣንበትና ክፉኛ ያዘንበትም አመት ነበር። በ2013 ዓም ፈጣሪ ሰላሙን እንዲሰጠን ሀገራችንን ሰላም እንዲያደርግልንና ሀገራችንም እንድትለማ ትልቅ ተስፋ አለኝ። ናኮርን እናመሰግናለን። ከአምቦ ወደ ወሎ ስንወስዳችሁ፣ ዘጋቢያችን መስፍን አራጌ ያለፈውንና መጪውን አመት በተመለከተ የነዋሪዎችን አስተያየት ጠይቋል። ወደ ዘገባው ጣሊያንን ክፉኛ የደቆሰው አሜሪካንን አንገዳግዶ ህንድን ሽብር ውስጥ ያስገባውና የዓለም ስጋት የሆነው የኮቪድ ወረርሽኝ የተከሰተው በአጠናቀቅነው ነው አመት ውስጥ ነው በኢትዮጵያውያን የዘመን ቀመር። የንጹሐንን ህይወት ቀጥፎ ቤሩትን ያንቀጠቀጣት ፍንዳታ፣ በሶሪያ በየመንና መካከለኛው ምስራቅ የሚስተዋለው መቋጫ ያጣ ሰብአዊ ውድመት አለማችንን በስጋት እንደናጣት ዘልቋል። ኢትዮጵያኖችም የተጠናቀቀ ዘመናቸውን በበጎ አወድ ሰው በክፉ ነቅሰው እየተሰናበቱት ነው። በደሴ ከተማ የሚገኙ ከታሪክ ምሁር እስከ ህክምና ባለሙያ፣ ከነጋዴ እስከ መንግስት ሰራተኛ ስለ አሮጌው አመት ይናገራሉ። 2012 ኢትዮጵያን በህልውና አጣብቂኝ ውስጥ ያስገባ አመት ነበር ሲሉ ማጣቀሻ ያቀርባሉ። ዶክተር ምስጋናው ታደሰ በወሎ ዩኒቨርሲቲ የታሪክ አስታንት ፕሮፌሰር ባለፈው የኢትዮጵያ አመት በማህበራዊ ሚዲያ ሚሆን በሚኒስትር ሚዲያዎች ሀገር አፍራሽ ህዝብን የሚከፋፍሉ ግጭት የሚያስነሱ ሀሳቦች ና መልእክቶች በስፋት የተላለፉበት አመት ነው ብዬ አስባለሁ። በውጭ ሀገር ሆነን ስለ ኢትዮጵያ የምንሰማው ነገር ና አገር ውስጥ ሆነን የምንመለከተው ነገር ነገር የሰማይና የምድር የተላላኩ ያክል መሆናቸው ነው። እንግዲህ በውጭ ሀገር የሶሻል ሚዲያው ኢንስትሪም ሚዲያው ከሚያወራው ከሚያራግበው ነገር ተነስቶ አገሪቱ ለመፍረስ እንደተቃረበች ልክ በበአላ እንደተገደፈ አጥር፣ ይህም ደግሞ የፈረሰ እንዳለ ቤት አድርገህ ነው የምትስላት። ነገር ግን እዚህ አገር ቤት ያለውን ነገር ስትመለከት ችግሮች ቢኖሩም ያን ያክል ህዝብና ህዝብን የሚያፋጭ ሀገር ሊያፈርስ የሚችል ነገር የማይስተዋልበት ሁኔታ አለ። ይሄ እንግዲህ የማህበራዊ ሚዲያው የሚፈጥረው ትልቅ ችግር ነው። ዜናው ለሁለት ሺ አስራ ሁለት ዓመተ ምህረት በጣም በርካታ ሰዎች በአሰቃቂ ሁኔታ የተገደሉበት ንብረት፣ የወደመበት ምናልባትም ወደፊት ክፉ ዘመን እየተባለ የሚታወስ ዘመን ነው ብዬ ገምታለሁ፣ አስባለሁ። በዚህ ምክንያት መንግስትም ህግና ስርዓትን ለማስከበር ከአቅም ይልቅ ቁርጠኝነት ያጣበት አመት ነው ብዬ አስባለሁ። የአቅም ጉዳይ አይመስለኝም። በተለይም ደግሞ እንግዲህ ከትግራይ ምርጫ ጋር ተያይዞ በኦሮሚያ ክልል ከጥቅምት ጀምሮ እስከ ቅርቡ እስከ አርቲስት ሃጫሉ ግድያ ድረስ የነበሩት ሁኔታዎች again, the amount of ነበር። ቁርጠኝነት ከማጣት ጋር የተያያዙ ችግሮች ናቸው ብዬ ገምታለሁ። የብሄር ፖለቲካ መልኩን ቀይሮ የመጣበት አመት ነው። የሰረኝነት መንፈስ የተንጸባረቀበት አመት ነው። ህዝባዊ በዓላትን ሳይቀር ለፖለቲካ አላማ የመዋል እንደው ለምሳሌ የሚያክል የሁለት ሺ አስራ ሁለት አመተ ምህረት የኢሬቻ በዓል ላይ የተነገሩ መልእክቶችን ስናስተውል በዓሉ የህዝብ በዓል ሆኖ ሳለ፣ ነገር ግን በዓሉን የመምራቱን ነገር መልእክት የማስተላለፉን ነገር የወሰዱት የፖለቲካ መሪዎቹ ናቸው። ዶክተር ገረመው ይጥናበራለ የቦሮሚ ሜዲ ሆስፒታል ሜዲካል ሬክተር ነው ሁለት ሺ አስራ ሁለት አመተ ምህረት በጤናው ላይ የተከሰተው ነገር በአለም ላይም በሀገራችን ላይ የተከሰተው የኮሮና ፓንደሚክ ትልቅ ተጽዕኖ ነበረው ይህም ማለት ምንድነው መጀመሪያ አካባቢ መደናገጡም እንደዚህ ነበር አሁን የእኛ ሆስፒታል ብዙ ሰርቪሶችን ይሰጣል ግን ለኮሮና ሴንተር በመመረጡ ብዙ በሙሉ ተዘቸው ለኮሮና ህክምና ነው እየተሰጠ ያለው ታካሚ ተቀበለ ግን ከዛ በፊት ግን ዝግጅቶች ነበሩ ስራዎች ገባወጣ እየተባለ ነበር የሚሰራ ነው በዛ ጊዜ ውስጥ እንኳ ካልኩሌ ቢደረግ ኮሮና ባይመጣም እስከ አምስት መቶ ያሉ እናቶችን ማዋለድ ማከም እንችል ነበር። አንድ ሺህ የሚሆኑ ሰዎችን አስተኝተን ማከም እንችል ነበር። አንድ ሺህ የሚሆኑ ሰዎችን በድንገተኛ ህክምና ማከም እንችል ነበር። ወደ ሀምሳ ሺህ የሚሆኑ ሰዎችን ደግሞ በተመላላሽ ህክምና ማየት እንችል ነበር ከሚያዚያ ግንቦት ጀምሮ ባለው ጊዜ ውስጥ። ስለዚህ እነዚህም ሁሉ ታካሚዎቻችንን አገልግሎት አልሰጠንም ማለት ይቻላል። እስከ ዛሬኛው የኮሮና ታካሚዎችን እስከ ሶስት መቶ ዘጠኝ አስተናግደናል ወደ ሁለት መቶ ሀያ አምስት አካባቢ ወጥተዋል አገግሞ አራት ሰዎች ታልቸው አልፎብናል ሁለት ደግሞ ወደ ሌላ ቦታ ሪፈር ተብለዋል እንግዲህ በዚች በሶስት መቶ ዘጠኝ ሰው የወጣው ወጪ የህክምና የሚወጣው ወጪ የሚወጣው የሰው ጉልበት ብዙ ነው ከሚገመተው በላይ ነው ሰሜ ንቅስት መኮንን ነው የምኖረው ተቋም አካባቢ ደሴ ችግር ነበረ በተለይ ከዘር ጋር ተያይዘው የሚነሱ ግጭቶች በጣም የሚዘገንኑ ነገሮች ነበሩ ያለሰቀቀን መኖር የማትችልበት ደረጃ ነው። አሁን ከአንዱ ክልል አንዱ ክልል ለመኖር አስቸጋሪ የሆነበት ነገር ትልቁም ችግር በተለይ ማሳለፍ ነው። በሁለት ሺህ አስራ ሁለት በጣም የሚያስፈራው ይሄ ነበር። አንድ ነገር ሆነ ሲባል ሰዎችን መግደል፣ ንብረት ማጥፋት፣ ተስፋ አስቆራጭ የሆኑ ነገሮች ይታዩ ነበር። እኔ ሌላ ቦታ ሄጅ የመኖሬ ነገር አሁን አሁን ላይ አሁን ተስፋ እየጠፋበት ነበሩ። በጣም ከባድ ከባድ፣ በተለይ ከዘርጋ ተያይዞ የሚነሱ ነገሮች አስፈሪ ነበሩ። ሄኖክ መንግስት ይባላለሁ። ቅዱስቅዳሴ ከተማ ነዋሪ ነኝ። በመጠጥ ችርቻሮ ንግድ የተሰማራው ያለፈው አመት፣ በተለይ ኮቪድ እኛ ሀገር መጋቢት አራት ከገባ በኋላ አስቸኳይ ጊዜ አዋጁ ከታወጀ በኋላ ለመጠጥ ቤት ንግድ ላሉና ለትራንስፖርት ዘርፍ የተለያዩ የንግድ ተቋማት ላይ ትልቅ የሆነ ተግራሮት ነበር። ያለፈው አመት በብዙ መንገድ ከሲስተም ያወጣን መከራ ውስጥ የከተተን ባላሰብነው ጊዜ ባልተዘጋጀንበት ጊዜ ወረርሽኝ ስለሆነ ንግዱን በጣም የጎዳ የእኛንም ኢኮኖሚ በጣም የጎዳ እና ስቲል ክራይሲሱ እስከባቁም የቀጠለ ቀጣይ አመት ቢያንስ እስከ ስድስት ወር ይሄ ነገር ፈታኝ ነው። እኔ በግሌ እንኳን ነው ሆነ ከገበያ እስከ መውጣት ጫፍ በክራይ እስከ አለመክፈል አቅም እስከ ማጣት ደረጃ ደርሰናል። ይሁን እንጂ አመቱ ተስፋም የተንጸባረቀበት ኢትዮጵያዊ በጎነት የተስተዋለበት እንደነበረም ይገልጻሉ። በተነሱት ግድያዎች፣ መፈናቃዮች መካከል መንግስት እርምጃ ወስዶ የሚቆጣጠረበትን እንዳ ተመልክተናል። ችግሩ እንዳይፈጠር ከመፈጠሩ ቀድሞ አስፈላጊው ዝግጅትና እርምጃ ባይወሰድም ቅሉ፣ ነገር ግን ችግሮቹ ከተፈጠሩ በኋላ ፈጣን የመስጠት እርምጃ በመውሰድ ወንጀለኞችንም ደግሞ ለህግ ከማቅረብ አንጻር ጠንካራ ስራዎች ተሰርተዋል ብዬ አምናለሁ። በተለይም ደግሞ አይነኪ የሚመስሉ በዘር እና በብሔር ፖለቲካ የተደበቁ ፖለቲከኞች ለፍርድ የቀረቡበት አመት ነው። ከዚህ በተያይዙ አሁንም ጥላቻን የሚሰብኩ ሚዲያዎች ከሶሻል ሚዲያ ከማህበራዊ ሚዲያ ባለፈ መልኩ ሜይንስትሪም የምንላቸው ሚዲያዎች እስከ መዘጋት የደረሱበት አመት ነው። ህዝብና ህዝብ ሊያጋጁ የሚችሉ ነገሮች ሳለፉ አይነት ርርምት እና እርምጃ መወሰዱ ሁሉም በሆነ ጥንካሬ የሚታይ አሰራር ነው። በሁለት ሺ አስራ ሁለት በጎ ነገር ብዬ ያየሁት እንደኔ የምናያቸው ልማቶች ጥሩ ነበሩ። ለምሳሌ የፓርኮቹ እንደ ሀገር ስታየው አባይን ከመገደብ ና የሆነ ውጤታማ ከማድረግ ጋር ተያይዞ አልፎ አልፎ የሚታዩት ልማቶች በጣም ጥሩ ናቸው። የሰው የአመራሩን ፓርቲስፔሽን በተለይ በዚህ በማህበራዊ ድህረ ገጽ ላይ የሚነሱትን ነገሮች ኔጌቲቭ ና የሆኑ ከዘርጋ የሚያጋጩት ነገሮች ለመቀልበስ የሚጽፉ ሰዎች አሉ። አልፎ አልፎ የሚጽፉ ሰዎችም ጥሩ ነገር እያስተላልፉ ነበር። ሰላም ለማምጣት የሚጥሩ ሰዎች አሉ። ከጠቅላይ ሚኒስትሩ ጀምሮ ያሉት ነገሮች ጥሩ ነበሩ። ጥሩ ነገር ያየነው ምንድን ነው? ጤና ባለሙያው ያለምንም ክፍያ ምንም አይነት ሀገራችን የጤና እክል ያጋጥማት። በኛ ያሉትን ጤና ባለሙያዎች በማየት ማለት ነው። ወደ ኋላ ማይል ጤና ባለሙያ እንዳለን ራሱ ለመስጠት የተዘጋጀ ባለሙያ እንደለን አይተንበታል። አዲሱ አመት ከትናንት የምንማርበት ለነገ ስንቅ የምናስቀምጥበት በመሆኑ አንገት ያስደፉን ችግሮቻችን የሚቀረፉበት ደም አፋሳሽ ልዩነታችን በፍቅር የሚታረቁበት ይሆናል የሚል እምነት አላቸው። ሁለት ሺ አስራ ሶስት እነዚህ ሁሉ ሶልቭ ነው ቀጥታ ሀገራዊ ምርጫ ኑሮ እኛ የምንለውን መሪ መርጠን ኢትዮጵያ ወደ አንድነት የምትመለስበት ብሩ ዘመን የሚሆን ይመስለኛል። መልካም አዲስ አመት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን እናመሰግናለን። ከወሎ ወደ አስመራ ነው የምናመራው። ኤርትራውያን ዛሬ ቅዱስ ዮሐንስን እያከበሩ ነው። ዘጋቢያችን ብርሃነ በረሀ ዘገባ ያስደምጠናል። የግዕዝ የአዲስ ዘመን መለወጫ ወየቅዱስ ዮሐንስ በዓል በኤርትራ በድምቀት ተከብሮ ውሏል። የኤርትራ የኦርቶዶክስ ተዋህዶ ቤተ ክርስቲያን አቃቤ መንበር ብፁዕ አቡነ ጴጥሮስ በዓሉን አስመልክተው ለሕዝበ ክርስቲያን የእንኳን አደረሳችሁ መልእክትም አስተላልፈዋል። ብፁዕ አቡነ ጴጥሮስ በመልእክታቸው ለሁሉም በአገር ውስጥና በውጪ ለሚኖሩ ኤርትራውያን በሽታ ላይ ላሉ ሰዎች፣ ለጤና ባለሙያዎች፣ ለመከላከያ ሰራዊትና በማረቢያ ቤት ለሚገኙ የሕግ ታራሚዎች እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ አሸጋገራችሁ ካሉ በኋላ ዓለማችን በኮሮና ቫይረስ ወረርሽኝ በከባድ ፈተና እያለፈች ባለችበት ወቅት ኤርትራ በጠንካራ የሕዝብና መንግስት ጥረት በበሽታው የሞተ ሰው ካልታየባቸው ጥቂት ሀገራት አንዷ መሆኗ ተመስገን የሚያስብል ነው። ብለዋል። ብፁዕ አቡነ ጴጥሮስ አያይዘውም ካለፈው ነሐሴ ወር ጀምሮ በኤርትራ የታየው የበረሃ አንበጣ ወረርሽኝ በህዝብ በመከላከያ ሰራዊትና በግብርና ባለሙያዎች በተደረገው የጋራ ጥረት ብዙ ጉዳት ሳያስከትል ቁጥጥር ስር እየዋለ በመሆኑ ትልቅ ምስጋና የሚያሰጥ ስራ እንደሆነ አስገንዝበዋል። አቡነ ጴጥሮስ በመጨረሻ ያለው ለሌለው ማካፈልና መረዳዳት የኤርትራ ሃይማኖትና ሀገራዊ የባህል እሴት እንዲሁም የህብረተሰቡ አንድነትና ትብብር መገለጫ መሆኑን ጠቅሰው እንደ ጊዜው በአገር ውስጥና በውጭ የሚገኙ ዜጎች ችግረኞችን አረጋውያንንና ወላጅ አልባ ልጆችን እንዲረዱ ተማጽነዋል ቪኦኤ ያነጋገራቸው የአስመራ ነዋሪዎች በበኩላቸው በዓሉን በጥሩ ድባብ እያከበሩት እንደሆነና በአካባቢያቸው በሚገኙ ጊዜያዊ የመገበያያ ቦታዎች ለአመት በዓል የሚያስፈልጋቸውን ነገሮች በተመጣጣኝ ዋጋ እያገኙ እንደሆነ ተናግረዋል ነጻነት አስመላሽ ይባላለሁ የአስመራ ተቀማጭ ነኝ የእንቁጣጣሽ በዓል በጣም ቆንጆ በዓል ነው የአመት መቀየሪያ በዓል ማለት ነው በአካባቢያችን ደግሞ በቆንጆ ሁኔታ ይካሄዳል። ያለው ባለው ሁኔታ በኮሮና ተዘግቶ ስለነበር አሁን ግን ቆንጆን ያለ ነው። ከበፊቱ አሁን የዋጋው ጉዳይ ደህና ነው። በተለይ ከፋሲካ በዓል በበለጠ አሁን ትንሽ የሱቅ ስለተከፈቱ ዋጋው ጎሏል። በፊት ዝግ ስለነበረው ስለማይገኝ ይወደድ ነበር። አሁን ግን ቆንጆ በጎች እስከ ሺህ ሺህ መቶ የበለጡ ሺህን ሁለት መቶን ይገኛሉ። ዶሮም እንደዛ ከመቶ ሰማኒያ እስከ ሁለት መቶ እንቁላልም እስከ አምስት ብር እነ ሽንኩርት እነ ቲማቲምም እስከ አስራ አራት እስከ አስራ አምስት ብር አለ ሽንኩርት ቆንጆ ነው የምንለው። ፍየልም እንደዛ ዘጠኝ መቶ። እስከ ሺህ ዘጠኝ መቶ ቆንጆ ይገኛል። ፎሮም ጋይም ይባላሉ። ለሁላችን የሰላም የፍቅር በዓል ያደርግልን ቅዱስ ዮሐንስ ታጣሹ። የአመት በዓሉ ድባብ በጣም ደስ ይላል። ካሳለፍነው የፋሲጋ በዓል ጋር ሰናወዳድረው አሁን በቅርብ አካባቢ ብዙም እንቅስቃሴ በደለበት በኢንዲቪዥዋል አካሄድ ሲንግል ሆነን ያው አቅማችን ያህል የሆኑትን ገበያ ላይ ሄደን እያገኘን ነው። አዎች የምታያት ያለው ፍየል ስድስት ከሀምሳ ነው የገዛኋት። ያለው የገበያ ሁኔታ ከስድስት እስከ ዘጠኝ መቶ ብር ይደርሳሉ ፍየሎች። በጎችን ስንገመንግም ደግሞ እስከ ሺ ሁለት መቶ ይደርሳሉ። ሺ ሶስት መቶ የሚሏቸውም አሉ። ዶሮዎችም ከመቶ ሀምሳ ሁለት መቶ ብለው ይሸጡልናል። ያሉት ደህና ነው። በቃ ገበያው ደህና ነው። የህዝቡ እንቅስቃሴ ደህና ነው። አቅምህን በቃ ስለዚህ ደህና ነው ያለው እንቅስቃሴ ጥሩ ነው። አስተያየት ሰጪዎቹ በእንቅስቃሴያቸው የኮሮና ቫይረስ መከላከያ ዘዴዎችን እንደሚጠቀሙ ተናግረው የመልካም ምኞት መልእክታቸውን አስተላልፈዋል። የኮሮና አያያዝ መንግስት በጣም ጥሩ ነው። ምክንያቱም ምንም እንቅስቃሴ የለም። ዲስታንስን እየጠበቅ ይሄ ባህባር ሆነ ገበያ መሄድ የለም። የሰው መብዛትና የሰው እንቅስቃሴ በብዛት መታየት ለበሽታው የበለጠ ስለሚሆን መንግስት ደግሞ ይህን ተረድቶ አስቀድሞ ጥንቃቄ በማድረግ አሁን ገበያ አካባቢ ላይ ነው ያለው። አገበያው አሁን እኛ እንደምታየው እዚህ አካባቢ ነው ያለው። ነው የምንኖርበት አካባቢ ነው። እዛ ነው ደግሞ ይህን ገበያ የምናደረጋ ያለ ነው። ስለዚህ በጣም ጥሩ ነው ያለው ነው የምለው ካለው የኮሮና ሁኔታ ጋር ህዝቡ እናቶች ሆኑ ልጆች፣ ወጣቶች፣ አባቶች ሁሉም ገበያው ላይ አንዱን ሰው በማሳተፍ እንደገለጽኩ ሁሉ ዋጋ በመሸመት በጣም ጥንቃቄ ባለው እኔ ችን ገዛሁ ፍየል እየሄድኩ ነው። አንድ ነን የሚመስል ደግሞ እዛ ጋር ሆኖ እየገዛ ነው። አሁን በእንደዚ አይነት መንገድ እንሚሄድ ያለው። ምክንያቱም ይሄ በአንድ ላይ የሆነ ህዝብ መብዛት እንቅስቃሴ የለም። በአጠቃላይ አሁን ስናየው ጥሩ ነው ያለው በቃ የገበያው ሁኔታ፣ የህዝቡ መንፈስ ለበለጠ በቃ የሰላም የፍቅር ምኞት ነው የሚገልጽ ያለው። ስለዚህ እኔ ደግሞ ይሄን ነው የምንመኘው። ለሁሉም ሀገር ውስጥ ላሉ፣ ውጭ ሀገር ላሉ ኤርትራውያን ዜጎች እዚሁም ኢትዮጵያውያን ሁሉም ሰላምና ፍቅር ምኞቴ ልመግለጽ እፈልጋለሁ በዚህ አጋጣሚ። በገበያ ቦታ ምናምን ትንሽ ሰው ቀራረባል። የሚደረግ ነገር ስለሌለ የገበያ ጉዳይ ግን የግድ ገበያ ላይ ይገናኛል። እሱ ነው ትንሽ የሚደረግ ነገር ስለሌለ ደግሞ የግድ ትገናኛለህ እንጂ ሌላ ቦታ ሰው በየቤቱ ነው። እንግዳ ሲመጣም ፈርተህ ምን ብለህ ነው የምታልፈው? በጣም ቆንጆ ነው የሚካሄደ ያለው። እግዚአብሔር እንዳለ ነው። ሰላም አድርጎልን ከወንድሞቻችን ከቶቻችን ጋር ተገናኝተን ሙሉ ሰላም ሙሉ ምሕረት እንዲያደርግልን እግዚአብሔርን ለምንዋለው ከተረፈ አዲስ አበባ ላለው ወንድሜ እንኳን አደረሰ። ኤርትራና ኢትዮጵያ ላሉት ሁሉም ወንድሞች እህቶቼ እንኳን አደረሳችሁ። በአጠቃላይ የኢትዮጵያና የኤርትራ ሕዝብ ለሁላችንም መልካም የእንቁጣጣሽ በዓል እያልኩኝ ምኞቴን አስተላልፋለሁ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባት እና በሌሎችም ባልደረቦቻችን ስም የመሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ዛሬ አዲስ ዓመት እንደመሆኑ አንድ የመሰናበቻ ዜማ እንጋብዛችሁ። መልካም በዓል፣ መልካም አዲስ ዓመት።